ኢኮኖሚው አለ። በኢትዮጵያ የሚገኙት ብዙዎች ሐይቆች የአሳ ምርትን መስጠት እያቆሙ እንደሆነ ይነገራል። ችግሩ ቀደም ሲል ያለ ቢሆንም እንደ ችግር ታይቶ ሳይቀረፍ እነሆ ዛሬም የበለጠ አፍጦ መጥቷል ሲሉ ብዙዎች ስጋታቸውን ይገልጻሉ። የአሳ ሀብት ከጊዜ ወደ ጊዜ እየቀነሰ እንደመጣ ብዙዎች ይስማማሉ። ዘርፉ መስጠት በሚችለው አቅም ለአገሪቷ የሚሰጠውን አስተዋጽኦ እየሰጠም እንዳልሆነ ይነገራል። ዶክተር አበባ አምሀ በኢትዮጵያ ኔዘርላንድ የግብርና እድገት ፕሮግራም የአሳ ሀብት አስተባባሪም በዚሁ ይስማማሉ። የአሳ ሀብትን ከሌሎች ዘርፎች ጋር ሲነጻጸር የሚጠበቀውን ያህል አስተዋጽኦ አላበረከትም ይላሉ። በሀገሪቷ በአመት እስከ 94ሺ ቶን ማምረት እንደሚቻል ቢታመንም በ2010 ዓ ም ማምረት የተቻለው ግን 56ሺ ቶን ብቻ ነው ብለዋል። የአሳ ሀብት ልማት በኢትዮጵያ ውስጥ ከሌሎች የግብርና መስኮች ጋር ስናነጻጽረው በግብርና ዘርፍ በኩል ኢትዮጵያ አሁን እያስመዘገበች ያለች የሚባለው ፈጣን እድገት ለውጥ የኢኮኖሚ አስተዋጽኦ አለ። ነገር ግን እዛ ውስጥ የአሳ ሀብት ልማቱ የሚጠበቀውን ያህል አስተዋጽኦ አበርክቷል ማለት አይቻልም። ነገር ግን ራሱን ከራሱ ጋር ስናነጻጽረው ከሀያ ወይም ከሰላሳ ዓመት በፊት ከነበረው ሁኔታ የአሳ ሀብት ልማቱ የተሻለ የማምረት ሂደት የገበያ እንቅስቃሴ እንዳለ ነው ማየት የሚቻለው። በዓለም ሁኔታ ጋር ስናየው ደግሞ በጥቅሉ የአሳ እርባታና የአሳ ሀብት ልማት ፈጣን ዕድገት እያሳየ ያለ አልሚ ምግብም ሆነ በስራ ፈጠራ በገቢ ምንጭነት ከፍተኛ አስተዋጽኦ እያበረከተ ያለ ዘርፍ ነው። ይህንን ግን የኢትዮጵያ የግብርና ስርዓት በአሳ ሀብት በኩል የሚጠበቀውን ያህል ያልተጠቀመበት መሆኑን ነው የሚያሳየው። ቅርብ ጊዜ ጥናቶች የሚያሳዩት አሁን ያለው መጨረሻው አሀዝ የሚያሳየው ሀገሪቱ፣ ወንዞች፣ ሀይቆች በአጠቃላይ እስከ ዘጠና አራት ሺ ቶን በአመት ማምረት ይቻላል የሚል አቅም እንዳለ ነው የሚያሳየው ፖቴንሻሉ። ነገር ግን እየተመረተ ያለው ከነዚህ ሀይቆች ወንዞችና ሰው ሰራሽ ግድቦች ከነዚህ እየተመረተ ያለው እስከ ሀምሳ ስድስት ሺ ቶን በኢትዮጵያ በሁለት ሺ አስር አመተ ምህረት መመረቱን። ስለዚህ አገሪቱ ያላት አቅም እምቅ አቅም ላይ ለመድረስ ገና እስከ አርባ ሺ ቶን የሚደርስ የማምረት አቅም መጨመር ያስፈልጋል ማለት ነው። የማምረት አቅሟን ካለፉት አመታት ቢጨምርም በንጽጽር ሲታይ ግን የተጠቃሚ ፍላጎት ለማርካት በቂ አይደለም። እንደ ዶክተር አበበ አገላለጽ በኢትዮጵያ አሳ ተመጋቢ የነፍስ ወከፍ ፍጆታ በአማካኝ 0.5 ኪሎ ግራም ይደርሳል። ይህ ማለት አቅርቦቱ በጣም ዝቅተኛ እንደሆነና ፍላጎትን ለማርካት በቂ እንዳልሆነ ዶክተር አበበ ይገልጻሉ። በአብዛኛው የአሳ ሀብት የምርት ውጤት ተጠቃሚ የሆኑት በሀይቆች እና በወንዞች ዙሪያ የሚኖሩ የህብረተሰብ ክፍሎች በከፍተኛ ደረጃ ይጠቀማሉ። ምጥጥሩን ግን ስናየው ምርቱ ለምሳሌ አስር አመት ወይም ከሀያ አመት በፊት የነበረውን ሁኔታ ስናየው ከአስር እስከ አስራ አምስት ሺህ ቶን ነበር በአመት የሚመረተው በአሁኑ ጊዜ ወደ ሀምሳ ስድስት ሺህ ቶን ደርሷል በአመት ብለናል። ስለዚህ ይሄ በአራት ቁጥር ባለፉት ሀያ ዓመታት ውስጥ በአራት ሶስት ምርቱ ጨምሯል። የማምረት ሂደቱ የኢትዮጵያ ህዝብ በአጠቃላይ ይህንን ሀምሳ ስድስት ሺ ቶን አሁን እየተመረጠ ያለውን ሙሉ በሙሉ እንጠቀማለን እንኳ ብንል ከመቶ ሚሊዮን ህዝብ ጋር ሲነጋገር ለአንድ ሰው በአመት የሚደርሰው ከግማሽ ኪሎ ያነሰ ነው ማለት ነው። የነፍስ ወከፍ ፍጆታው ለመስጥር ያህል ለምሳሌ የዓለም አማካይ የነፍስ ወከፍ ፍጆታ በአሳ ከሀያ ኪሎ ግራም በላይ ነው። የአንድ ሰው የአፍሪካን የአንድ ሰው አማካይ ፍጆታ አስር ኪሎ ግራም ነው። ቅርብ ጊዜ ጥናት የሚያስ ማለት ነው። በምግብ ራሳቸውን ያልቻሉ የሚባሉ ሀገሮችን ተብለው ደግሞ የተፈረጁት የእነሱ ደግሞ አማካይ ስምንት ኪሎ ግራም በአመት ነው። ይሄ ባጭሩ ምን ማለት ነው? ያሉን ወንዞች፣ ሐይቆች እና ግድቦች የሚሰጡት የአሳ ምርት በአሁኑ ሰዓት የሀገሪቱ ፍላጎት ለማርካት በቂ አይደለም። በኢትዮጵያ አርባ ሺህ ያህል የአሳ አስጋሪዎች አሉ። የምርት መጠን መቀነሱ እንደ ምክንያት የሚያነሱት ዘርፉ ስርዓት ይዞ እየተሰራ እንዳልሆነ ነው የሚናገሩት። ከተፈጥሮ አሳ ማስገር ወደ አሳ ማርባት መሻገርም አማራጭ እንደሆነም ዶክተር አበበ ይጠቅሳሉ። በኢትዮጵያ ውስጥ አርባ ሺህ ያህል ሰዎች ናቸው አሳ ማስገር ስራ ላይ የተሰማሩት። ከዚህ ውጭ እንግዲህ የአሳ ነጋዴዎችና የመሳሰሉት ደግሞ ሌሎች በርካቶች አሉ። በዘርፉ ውስጥ የተሰማሩትን ሰዎች ቁጥር ይጨምረዋል። ታይቆች ለምሳሌ ጣና ህዋይ አርባ ምንጭ አካባቢ ደግሞ አባያ፣ ጫሞ፣ አዋሳ ከወንዞች ባሮ ወንዝ ጋምቤላ አካባቢ ከግድቦች ቅርብ ከተሰሩት ተከዜ ግድብ ላይ በርካታ ያሳ ማስገር ስራዎች ይካሄዳሉ። በብዛት ከሚመረጥባቸው የጣና ሀይቅና የዝዋይ ሀይቅ ከፍተኛ ስራቸው ያበረክታሉ። ጫሞ ሀይቅም እንደዚሁ ከፍተኛ ምርት ከሚገኝባቸው ቦታዎች ናቸው። በተለይ የሌሎቹ ሀይቆች እንደ ጣና የመሳሰሉት ምርት እየቀነሰ በመሄዱ ምክንያት ከተከዜ የሚመረት አሳ ወደ ባህር ዳር እና ሌሎችን የአዲስ አበባ ገበያዎች ላይ የሚቀርብበት ሁኔታ እናያለን። በአሁኑ ሰዓት የምርቱ መጠን በተፈጥሮ ሀይቆች ላይ ሊቀንስ የቻለው የክምችት መጠኑን የሚቀንስ ስርዓት አለ። ይሄ በተጠናከረ በተደራጀ መልክ ጥሩ ስርዓት ይዞ የተሰራ ነገር አይደለም። ሁለተኛው በአሳስ ጋሪዎች የሚመረተው የምርት መጠን ስርዓት ጠብቆ ከአሳስ ጋሪው ከቀበሌ፣ ወረዳ፣ ዞን፣ ክልል አድርጎ እስከ ፌደራል መንግስት የሚደርስበት ስርዓት አስተማማኝ መረጃ ዳታ ማግኘት ይቻላል የሚለው አጠራጣሪ ነው። ይሄ ስርዓትም በትክክል እየተደራጀ አይደለም። ሶስተኛው ችግር ደግሞ የሚባለው በተለይ የውሃ አካላት ብክለት ጋር ተያይዞ በበካይ ንጥረ ነገሮች ለምሳሌ አሁን በዝዋይ ሀይቅ ዙሪያ ላይ ብናይ ትላልቅ የአበባ እርሻዎች አሉ። ከዚህ ከግብርና ጋር ተያይዞ ደግሞ የሚመጣው የተለያዩ ኬሚካሎች የመጠቀምና ሀይቆችን የመበከል ሁኔታ የሚያመጣቸው ተጽዕኖዎች ይኖራሉ ተብሎ ይገመታል። የወንፊት መጠናቸው በጣም ጠባብ የሆኑ መረቦች እየተጠቀሙ ትናንሽ አሳዎችን ጫጩቶቹን ማጥመድና የማጥፋት ስራ በሚሰራበት ጊዜ ይህንም የመከላከል ስራ የሚሰራው የመንግስት አካል በአስተማማኝ ሁኔታ ስራውን መፈጸም አልቻልም ማለት ነው። አማራጭ መንገዶችን እንደሌላው ሌላው አለም ለመከተል መዘግየታችን እነዚህ በዘርፉ ላይ ችግር አመጡ ልንላ የምንችላቸው ዋነኛ ምክንያቶች ናቸው። አጠቃላይ ሁኔታዎች ጋር ካለው የውሃ ሀብ ሊሰራበት የሚችለው መሬ እነዚህን ሁሉ ግምት ውስጥ ስንከት አማራጭ አድርገን መከተል ያለብን እንደሌላው አለም ማለት ነው ወደ አሳ እርባታ መሄድ ነው። አቶ ተስፋዬ መሰለ በገበያው ላይ ያለውን እጥረት በማየት ወደ አሳ ንግድ እንደገቡ ይናገራሉ። በሰው ሰራሽ ሀይቅ ውስጥ አሳ የማርባት ንግድ ውስጥ ለመሰማራት እንቅስቃሴም ላይ ናቸው። የአሳ ምርት አቅርቦቱና ፍላጎት አልተጣጣመም በሚለው ሀሳብ አቶ ተስፋዬም ይስማማሉ። ዲማንዱ ስና አሁን ከሰፕላይ አንጻር ያንን ካይ ዲማንዱ ደግሞ በጣም ኤክሰሲቭ የሆነ እንትና ያለውና አልተጣጣም አልተጣጣመም ዲማንድ ና ሰፕላይ ሰው ይፈልጋል ግን አቅርቦቱ ብዙም የለም። ለምን? ለጊዜያዊ ጥቅም ብቻ በሚል በደንብ ያልተለጠኑ ጋሪዎች ነው ስራውን እየሰሩ ያሉትና በአግባብነት መልኩ ስላልተሰራ ስሎይ ተደርጓል። ስለዚህ እኔ ያየሁት ዋናው ቢዝነስ እንዳ ሚኒስትር ሌላው እንትናን ንሞክርም በሚል አርቲፊሻል ፎንድ ወይም የአኳከልቸር የሚሉት ራሱን አሳን ከበግል ውሃ በራስሽ በምታቆሪው ማረባት ሌሎችንም ሲፉዶችን ለገበያ ማቅረብ ነው። ሌላው ዓለም ላይ በደንብ ፕራክቲሱ አለ። እኛ ሀገር እሱን ኢንትሮዲውስ ለማድረግ የአዋጭነቱን ያለውን የማርኬት ኮንቴክስቱን ቢዝነስ ሞዴል ዲዛይኑን ነው በደንብ እየሄድኩበት ያለው እና የአርቲፊሻል ያልኩሽ ፎንድ ይኖራል። ያንን ፎንድ ትገነቢያለሽ። ግንባታ ልክ እንደ ስዊሚንግ ፎንድ እንደሚደረገው ነው። ፎንዱ ግን ይሄ ትልቅ ነው። የተለያየ ሴክሽኖች ይኖሩታል። ፓትኒንግ ሴክሽን ይኖረዋል። ገና ብሪድ የሚያደርጉበት አለ። ከዛ ደግሞ አስከው ለምርት ሲበቁ በጣም ደው ወደ እንትን የሚሄዱበት፣ ከዛ ወስን ፕሮሰስ ይደረጋል። ፋይናል ዳሁን ፕሮሰስ ሲደረግ ያው ፍሌክ ተደርጎ በዛ መልኩ ፍሪዝ ተደርጎ ነው ወደ ገበያ የሚሄደው። ያው አሳ ቶሎ ስለሚበላሽ እሱን እሱ ሴክሽን ያማከለ አንድ የዚህ የማምረቻ ጣቢያ ይኖረናል። የአሳ ሀብት ልማት ድርጅት በአሁኑ አጠራር ኢህይ ኃላፊነቱ የተወሰነ የግል ማህበር የአሳ ምርት ገበያ ድርጅት ከመንግስት ልማት ድርጅቶች ወደ ግል ከተቀየሩት ድርጅቶች አንዱ ነው። በአሳ ሀብት ዘርፉ ችግሮች እንዳሉ የድርጅቱ ስራ አስኪያጅ አቶ አስናቀ ተካ ይናገራሉ። አሳ አስጋሪዎች በህገወጥ ወጥ መልኩ ለምግብ ያልደረሱ አሳዎችን እንደሚያሰግሩም ጠቁመዋል። ድርጅታችን በፊት መንግስታዊ ልማት ድርጅቶች ካሉት ውስጥ አንዱ የነበረና አሁን ግን ወደ ግል ድርጅት የዞረ ነው። ስለዚህ ይህ ኃላፊነቱ የተወሰነ የአሳ ምርት ገበያ ድርጅት ይባላል። አሳን ራሳችን እያመረትን አይደለም። ከሚያመርቱት ማህበራት የሚገዙ ነጋዴዎች አሉ። በክልሉ በየበለ ባሉበት ቦታ ነጋዴዎቹ ከማህበራቱ ይረከባሉ። እነዛ ነጋዴዎች ደግሞ አምጥተው እኛ ጋር ያስረክባሉ። አዘጋጅተን የምናከፋፍል መሆኑ ነው የሚያስረድሻ እስፔሻሊ በዘንድሮ ዓመት ቀጥታ ከተከቤ ነው አሁን እየመጣ ያለው። አርባ ምንጭ በጣም እጥረት አለ። ባህር ዳር እጅግ በጣም እጥረት አለ። አሁን ዝዋይ ተጀምረዋል። እስከ ዙዋይድ እንጀምር ነው እኛም እስካሁን እየተጠቀምን በዘንድሮ ዓመት ግን የተከዜን ምርት አስገብተን እየተጠቀምን ያለ ነው። እንደ መንግስት የወጣው ፖሊሲ በአሳ ዙሪያ የወጣው ጥሩ ነገር አለ። ነገር ግን ያንድን ነገር መሬት አስይዞ መሬት አውሮዶ ማስራት ላይ አፈጻሚው አካልና አፈጻጸሙ በጣም ችግር አለው። ይህንን ልንል የቻልንበት ምክንያት እንግዲህ ያው አሳውን ምርቱን ለመሰብሰብ እንቅስቃሴዎች አሉ። ባለሙያዎችን ጥናት እንልካለን። በዚህ መሀል አንዳንድ ችግሮች አሉ። እነዚህም ችግሮች ምንድን ናቸው? አሁን ብዙ አሳ ሰው ለማጥመድ የሚገቡ ሁሉ ወጣቶች በህገወጥም ይሁን በህጋዊም የሚገቡ አሉ። እነዚህ ሁሉ እንግዲህ ያው የራሳቸውን ገቢ ለማግኘት ሲሉ ሲሄዱ ጫጭት የሆኑ አሳዎች በሙሉ በመረብ ይወጣሉ። ምርቱ ላይ ችግር እየተፈጠረ ነው። ይሄ ትልቁ አሁን ስራውን የሚጎዳና ሂደቱ ላይም ጫና የሚፈጥር አንዱ ይሄ ነው። መንግስት ለዘርፉ ትኩረት እንዲሰጥ ጠቁመው ችግሩን ለመቅረፍም ሐይቆቹ ምርት መስጠት አቁመው ለተወሰነ ጊዜ ቢዘጉና ጥበቃ ቢደረግላቸው ሲሉ አቶ አስናቀ አክለዋል። የዛሬው የኢኮኖሚ ዝግጅት አበቃ። ነጃት ኢብራሂም ነበርኩ። መልካም ምሽት።